ቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም፣ እንደምናመሻችሁ መስታወት አራጋው ነኝ። የምሽቱን ፕሮግራም ላስተዋውቃችሁ የቅሊንጦ ማረሚያ ቤትን በማቃጠል ክስ ተመስርቶባቸው ከነበሩት 38 እስረኛ ተከሳሾች መካከል አስራ አንዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጠ። አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን፣ ቀሪዎቹን ደግሞ ክሳቸው ተሻሽሏል። በተሻሻለው ክስ ተከላከሉ ተብለዋል። ኢትዮጵያ ሰብዓዊ መብት ጉባኤ ሄዶ ባጣረበት ጊዜ እነዚህ ሰዎች ጥፍራቸው ተነቅለው ከሚፈለገው በላይ ተደብድቦ ተገዶ ጆቻቸው ተጠማዞ ፊቶቻቸው በጣም በከስክስም በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን የኢትዮጵያ ሰብዓዊ መብት ጉባኤ ያረጋገጠ በመሆኑ በነጻ ነው የተባሉት ማለት ነው። ከጠበቆቹ አንዱ አቶ ወንድሙ ኢብሳ ናቸው። የዛሬውን የችሎት ውሎ ሊነግሩን ይዘናቸዋል። በሌላ ዘገባ የኢትዮጵያ መንግስት የሰፋፊና መካከለኛ እርሻን ልማት ለማካሄድ የነደፈው እቅድና ትግበራ በርካታ እክሎች ገጥመውታል። እነሳ መጀመሪያ ደግሞ ጥያቄ ነው። ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል፣ ይሰቀም መሬት በልኝ ነው የጎጀብ ወረዳ ነዋሪ ናቸው። ሙሉ ዘገባውን ይዘናል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ካድማ አስተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ተጠባባቂ ስራ አስኪያጅ ጂና ሀስቤል የመስሪያ ቤቱ ስራ አስኪያጅ እንዲሆኑ በፕሬዝዳንት ትራምፕ በመሰየማቸው ሹመቱን ለማጽደቅም ሆነ ላለማጽደቅ ነገረቡ በሀገሪቱ ምክር ቤት ቀርበው ጥያቄ ይመልሳሉ። የዋይት ሀውስ ቤተ መንግስት ታዲያ ለቦታው ከሳቸው የተሻለ ሰው አይኖርም እያለ ነው። እድሜያቸው ስልሳ አንድ ሲሆን ነባር የስለላው አገልግሎት ሰራተኛም ነበሩ። በአስከፊ የምርመራ ፕሮግራም ውስጥ ሚና ነበራቸው የሚል ስጋት ስላለ ስማቸውን ለማስወጣት ጠይቀዋል። ይሁንና በስያሜያቸው እንዲጸኑ ፕሬዚዳንት ትራምፕ እንዳደፋፈሯቸው የአስተዳደሩ ባለስልጣኖች ገልጸዋል። ዩናይትድ ስቴትስ የቻይናን የኢኮኖሚ ፖሊሲን ለመቀበል የንግድ ቀረጥንና ሌሎች እርምጃዎችን ለመውሰድ ባቀደችበት በአሁኑ ወቅት ከቅርብ ጊዜያት ወዲህ በሌላ አቅጣጫ ውጥረት አስነስቷል። ዓለም አቀፍ አየር መንገዶች ታይዋንን፣ ሆንኮንግንና ማካውን በሀገር ደረጃ እንዳያነሱ ቻይና ጠይቃለች። የዋይት ሀውስ ቤተ መንግስት ታዲያ ባለፈው ሳምንት ማብቂያ ላይ ቻይናን የሚነቅፍ መግለጫ አውጥቷል። የአየር መንገዶች ሶስቱ ሀገሮች ከቻይና ነጻ የሆኑ ሉዓላዊ ሀገሮች አድርገው የሚጠቅሱ ድረ ገጾቻቸው እንዲነሱ ቻይና መጠየቋን ሲናገሩም ቆይተዋል። ቻይና ማካውንና ሆንግ ኮንግን እንደ ልዩ ክልላዊ አስተዳደሮች አድርጋ ታያለች። ታይዋንን ደግሞ የኮበለለች ክፍለ ሀገር ና ትላለች የዋይት ሀውስ ቤተ መንግስት ግን ትርጉም የለሽ ሲል ነቅፎታል። የቻይና ኮሚኒስት ፓርቲ በአሜሪካውያን በግል ኩባንያዎች ላይ የፖለቲካ አመለካከቱን ለመጫን የሚያደርገውን ጥረት አካል ነው የሚል ምላሽም ሰጥቷል። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ከቻይናው ፕሬዚዳንት ሺ ፒንግ ጋር በስልክ ሲነጋገሩ ከሚያዋስናቸው ነጥቦች መካከል ሰሜን ኮሪያንና ንግድ እንደሚገኙባቸው ገልጸዋል። ዋና ዋናዎቹ ነጥቦች ጥሩ ነገር የሚወጣው የንግድ ጉዳይ እንዲሁም ግንኙነቶችና መተማመን በማዳበር ላይ ያለው ሰሜን ኮሪያ ላይ ይሆናል ሲሉ ትራምፕ በትዊተር ገልጸዋል። ሁለቱ መሪዎች ዛሬ በስልክ የሚነጋገሩት የቻይናው መሪ ሰኞና ማክሰኞ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ ከሰዓታት በኋላ መሆኑን ሁለት ነጻ ምንጮች ለደቡብ ቻይና የቻይና ሞርኒንግ ፖስት ጋዜጣ ተናግረዋል። አድማጮች ለዛሬ የያዝንላችሁ አጥር ያሉት ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዞአችን ይቀጥላል። መስታወት አድራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ። ጋቢና ቪኦኤ ስ ክሮስ ቦንድሪስ ቱገር ወደ መጀመሪያው ዘገባችን ነው የምናልፈው የቅሊንጦ ማረሚያ ቤትን በማቃጠል ክስ ተመስርቶባቸው ከነበሩት ሰላሳ ስምንት እስረኛ ተከሳሾች መካከል አስራ አንዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጠ አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን ቀሪዎች ደግሞ ክሳቸው ተሻሽለዋል በተሻሻለው ክስ ተከላከሉ ተብለዋል በዚህ መዝገብ የተከሰሱ ተከሳሾች ድርጊቱን አልፈጸምንም፣ በአንጻሩ ያልፈጸምነውን ድርጊት እንድናምን ከፍተኛ የማሰቃየት ተግባር ተፈጽሞብናል በሚል ሲከራከሩ እንደነበር ይታወቃል። ጽዮን ግርማ ስርስራላት ቅዳሜ ነሐሴ 28 ቀን 208 ዓ ም ከፍተኛ ቃጠሎ የደረሰበትን የቂሊንጦ ማረሚያ ቤት በማቃጠል የተጠረጠሩ 38ቱ የማረሚያ ቤቱ እስረኞች ዛሬ በተሰጣቸው ብይን የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተከሳሾቹን በሶስት ከፍሎ ብይን ሰጥቷል። አስራ አንዱን መከላከል ሳያስፈልጋቸው በነጻ እንዲሰናበቱ፣ ሀያ ሶስቱ ደግሞ ቃጠሎ እንዲፈጸም አመፅ፣ መርተዋል፣ ቀስቅሰዋል፣ አደራጅተዋል በሚለው ክስ የአቃቤ ሕግ 39 ምስክሮች ስላረጋገጡባቸው ወይም ስለመሰከሩባቸው ክሳቸውን ምስክርና ማስረጃ አምጥተው ይከራከሩ ወይም ይከላከሉ ሲል ብይን ሰጥቷል። ይቅርታ ቀሪ አራቱ ደግሞ በእለቱ በቃጠሎ ሕይወታቸው ላለፉ ሰዎች ተጠያቂ በመሆናቸው በሰው መግደል ወንጀል እንዲከላከሉ ብሏል። ከሰላሳ ስምንቱ ተከሳሾች ውስጥ ወደ ሰላሳ የሚሆኑ ተከሳሾች ጠበቃ የሆኑት አቶ ወንድሙ ኢብሳ የዛሬውን የችሎት ውሎ በተመለከተ አነጋግሬያቸው ነበር። በመጀመሪያ 19ኛ ወንጀል ችሎት መደበኛው፣ ማለት ነው፣ እንዳልተሰየመ፣ ምክንያቱ ደግሞ ብይኑን ለመስማት የመጣው ሰው ቁጥር በጣም በርካታ በመሆኑ ችሎት ቀይሮ እንደተሰየመ ይናገራሉ። ወሰነኛ ወንጀል ችሎት አዳራሹ ወይም የችሎት ማርሻ ፍርድ ቤቱ ቦታ ትንሽ ጥበብ ስለሚል በተለምዶ የስቲ አዳራሹ ወደሚባለው አራተኛ ወንጀል ችሎት በጣም ሰፊ ሰው ሊይዝ ወደሚችል ችሎቱ ተዛውሮ ዘየት ብሎ ወደ አምስት ሰዓት ከአምስት ደቂቃ ነው የተጀመረው። ቤተሰብ፣ የስዊድን አምባሳደሮች፣ የስዊድን ባለስልጣናት እና በጣም በርካታ በግምት ወደ መቶ ሀምሳ እስከ ሁለት መቶ የሚደርሱ ቤተሰቦች ተገኝተዋል። ችሎቱ በርካታ ችሎት ተከታታዮች ባሉበት ከተሰየመ በኋላ ሰላሳ ዘጠኙ የአቃቤ ሕግ ምስክሮች የሰጡትን ምስክርነት ከማንበብ ተጀምሮ ገና የጥቂቶቹ ሲነበብ ረጅም ሰዓት በመውሰዱ በደንበኞቹ በጠበቆች እንዲሁም በአቃቤ ሕጉ መካከል ካለው ጊዜ አንጻር ብይኑ ብቻ እንዲነበብ ስምምነት ላይ በመደረሱ ብይኑ ተነቧል ብለዋል። አቶ ወንድሙ ይብሳ በዚህ መሰረት ከሰላሳ ስምንቱ ተከሳሾች ውስጥ አስራ አንዱ በነፃ እንዲሰናበቱ የተበየንበትን ምክንያት ያስረዳሉ። እነዚህ ወደ አስራ አንድ የሚጠጉት ተከሳሾች የቀረበባቸው ክስና እንዲሁም ደግሞ የቀረቡት አቃቤ ሕግ ምስክሮችም ስለነዚህ ሰዎች ምንም ስላላሉ እንዲሁም ደግሞ አቃቤ ሕግ በወንጀል መቀጫ ሥነ ሥርዓት ሕግ ቁጥር አንቀጽ ሀያ ሰባት ንዑስ አንቀጽ ሁለት መሰረት ፈቅዶ ነው ቃላቸውን የሰጡት የተባለውን ኢትዮጵያ ሰብዓዊ መብት ጉባኤ ሄዶ ባጣረበት ጊዜ እነዚህ ሰዎች ጥፍራቸው ተነቅለው ከሚፈለገው በላይ ተደብድቦ ተገዶ እጆቻቸው ተጠማዞ ፊቶቻቸው በጣም በከስክስቻም በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን የኢትዮጵያ ሰብአዊ መብት ጉባኤ ያረጋገጠ በመሆኑ እነዚህ አስራ አንዱ ሰዎች በአምስት አርባ እና በአራት ስልሳ አራት እንዲሁም ደግሞ የወንጀል ሕግ ሰላሳ ሁለት ንዑስ አንቀጽ አንድ ነው፣ በነጻ ነው የተባሉት ማለት ነው። አቶ ወንድሙ አያይዘው ሀያ ሶስቱ ደግሞ ክሳቸው ተሻሽሎ ከመግደል ወንጀል በመለስ ባለው እንዲከላከሉ ብይን ተሰጥቷል ይላሉ። ሀያ ሶስቱ ከዚህ ከነፍስ ግድያ መለስተኛ በሆነ በሆነና የተጠቀሰባቸው ወንጀል ህግ ለምሳሌ አራት ስልሳ አራት ንዑስ አንቀጽ አንድ ስር የተደነገገውን ጥፋት ያጠፉ ሰዎች ከሶስት ወር እስከ አምስት አመት ቀላል እስራት የዋስማት የሚጠበቅላቸው ማለት ነው። በአንቀጽ ሁለት አራት ስልሳ አራት አንቀጽ ሁለት ስር አመፅን ያዘጋጀውን የመራው በሚለው ስር ደግሞ በዚህ ስር እንዲከላከሉ የተወሰነባቸው ከአስር ዓመት በማይበልጥ ጽኑ እስራት ይህም ከአስር ዓመት በማይበልጥ ጽኑ እስራት የምለውም ዋስትና ማስት የሚጠብቅ ነው። ከአስር ዓመት በታች የሆነ በመሆኑን። ስለዚህ በጥቅምሉ ምንድን ነው? አራት ሰዎች በነፍስ ግድያ ስንስ መሰከረባቸው ተከላከሉ ነው የተባሉት። አቶ ወንድሙ አያይዘው እንዳሉት በእነዚህ ተከሳሾች ላይ ምስክርነታቸውን የሰጡት የአቃቤ ሕግ ምስክሮች መካከል አንዳንዶቹ ፖሊሶች፣ አንዳንዶቹ ደግሞ እስረኞች ናቸው። ከእነዚህም ውስጥ ድርጊቱን አብረን ፈጽመናል፣ አቃጥለናል፣ እሳት ውስጥ እስረኞችን እየወረወርን ጨምረናል፣ በር ቆልፈናል፣ የሚሉና ሌሎች በርካታ ምስክሮች አይተናል ሲሉ እንደ መሰከሩ ነው። ከእነዚህ መካከል አንዳንዶቹ ወይም ደግሞ አብዛኞቹ በውጭ ሆነው ጉዳያቸውን የሚከታተሉ ወይም የአቃቤ ሕግ ምስክር በመሆናቸው ምክንያት ክስ ያልተመሰረተባቸው እንደሆኑ በችሎት ላይ ሲነገር ቆይቷል። ይህንንም በተመለከተ አቶ ወንድሙ ይብሳን ጠይቄያቸው ነበር እንደ እንደ እንደ እንደ ኢትዮጵያ ሽብር ሕግና ኢትዮጵያ ውስጥ እኮ ያለ ሁኔታ በዓለምም ሆነ በኢትዮጵያ ውስጥ በረጅም የሀገሪታዊ ፍርድ ሂደት ያልተለመደ ነው። ለምሳሌ አራት ሰዎች በተመሳሳይ ወንጀል ቢከሰሱ አሁን አካባቢ በተሽብር ክስ ጋር በተያያዘና በሙስና አዋጅን አራቱን ለይተው ሁለታችሁ በጓደኞቻችሁ ላይ መስክሩና እናንተ ነጣ እናደርጋለን። በምን ነው እነዚህ ጉቦ ተቀብለናል። ከዶክተር ፍቅሩ ላይ አንዱ ሰባት ሺህ ሰጥቶኛል እና እኔም እንዲህ አድጋለሁ። እነዚህ እርግጠኛ ነኝ አልታሰሩም የምታሰሩም አይመስለኝም እርግጠኛ ባልሆንም ምክንያቱም በተለምዶ አሁን ይሄ የሶስት አመት እዚህ በሽብር ክስ ላይ በዚህ አልፎ አልፎ የምስናንም ክስ ይዛለ በነዚህ ላይ በሚደረጉ ነገሮች ላይ እኩል ወንጀል የፈጸሙ ሰዎች ወንጀል መፈጸማቸውንም እያመኑ አንተ ምስክር ሆነህ በጓደኛ ላይ ከመሰከርክ ከክሱ ነጻ ትሆናለህ ይላል ይሄን ለመከራከር ሞክረን ደጋግመን ችሎቱም ላይ ለመሟገት ሞክረን ምንድነው የምሰጠን መልስ? በሽብር አዋጁ በሙስና አዋጁ በሌሎችም አካባቢ የገሌን ክስ አንስቻለሁ ካለ በግድ ክሰስ ማለት አንችልም። የችሎቱ መልስ ነው። አካባቢ ግን መክሰስ የሚፈልጎን እከሳለሁ፣ መክሰስ የማልፈልጎን አልከስም። ስለዚህ ልጠይቁኝ አትችሉም ነው። እነዛ ፖሊሶች ይከሰሱ አይከሰሱ፣ በእርግጠኝነት ባላውቁም፣ ባለው ልምድ ግን አይከሰሱም። ምክንያቱም ያው ይሄንን ስላደረጉ ነው እንትን ነኑት ለባ ጊዜ ግን ለባ ወቅቱ ግን በነበረኝ ያልተረጋገጠ መረጃ ኦልሞስት ወደ ቃልቲ እንደተወሰዱ ነው። አሁን ግን ከእስረኞቼ እርግጠኛ አይደለሁም። እነሱ የሚነግሩኝን ማማን ይቸግረኛል። ከውጭ ከጓደኞቼ የምሰማው እነሱ በእኛ ላይ መስክር ወጥተዋል ነው። ይህንን በየቀኑ ፍርድ ቤት ላይ ይጨዋሉ። እኛ ላይ እንዲመሰክሩ ተደብድቦ ነው፣ ተገዶ ነው። ይሄም ከመሆኑም በላይ ደግሞ ጥቅሙም ተጠብቆላቸው ነው። እኛ ጓደኞቻችን አልገደልንም እነዚህ ምስክሮችን ደ ወዱ አይደለም፣ በእኛ ላይ የመሰከሩት ከዱላና ከዳቦ ውሰድ ተብሎ ነው። አልመሰክርም ካለ ዱላ ይቀምሳል ዱላ ይቀምሳል። ጨክኖ አልመሰክርም ካለ ደግሞ ተመልሶ ክስ መሰረትበታል። ዱላውን ቀምሶ ደግሞ መሰክራለሁ የሚል ከሆነ ከክሱ ነጻ እንደሚሆን እንደዚ አይነት አሰራር ነው የሚሰማው። እነዚህ ተከሳሾች ፍርድ ቤት በቀረቡበት ወቅት ድርጊቱን አልፈጸምንም፣ እኛ ራሳችን የዚህ ተጠቂዎች ነን፣ ምርመራ በሚደረግበት ጊዜ ከፍተኛ ወንጀል ተፈጽሞብናል ሲሉ ለችሎት ሲናገሩ እንደነበር መዘገባችን ይታወሳል። የኢትዮጵያ መንግስት ያቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን ፍርድ ቤቱ እንዲያጣራ ጥያቄ ባቀረበለት መሰረት ወደ ማረሚያ ቤቱ ሄዶ ባደረገው ማጣራት አስራ ስድስት ተከሳሾች ላይ ማለትም ከነዚህ ከሰላሳ ስምንቱ ተከሳሾች ውስጥ በጣም ከፍተኛ የሆነ ድብደባ እንደተፈጸመባቸው አሰቃቂ በሆነ መልኩ ምርመራ እንደተካሄደባቸው በመግለጽና በማረጋገጥ ያንድንም ለችሎት ማስታወቁን አቶ ወንድሙ አስታውሰዋል። ይህ የደረሰው ችሎት በዛሬው ውሳኔው ይህንን የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት አካቶ የሰጠ ሲሆን ይህ ከተካተተባቸው መካከል አምስቱ እስረኞች በዚህ በነጻ ይሰናበት ውስጥ እንዳልተካተቱም አቶ ወንድሙ ገልጸዋል። በተጨማሪም ከዚህ የቅሊንጦ ቃጠሎ ሌሎች 121 ተከሳሾች በሌላ መዝገብ መከሰሳቸውም ይታወሳል። ይህ 121 ተከሳሾችን የሚይዝ ችሎት ስለሌለና ለፍርድ አሰጣጡ በጣም አስቸጋሪ በመሆኑ በአምስት ተከፋፍለው በተለያየ ችሎት ጉዳያቸውን ሲከታተሉ እንደቆዩ አቶ ወንድሙ ጠቅሰው ከእነዚህ መካከል አሁን መንግስት በሰጠው ውሳኔ እስረኞች ይለቀቁ ባለው መሰረት አብዛኞቹ ከአምስቱ መዝገቦች ውስጥ መለቀቃቸውን አቶ ወንድሙ ተናግረዋል። ነገር ግን በዛሬው ችሎት አራቱ ተከሳሾች በነፍስ ግድያ ወንጀል የተመሰከረባቸውን ምስክሮቹ በአግባቡ በማረጋገጣቸው ተከላከሉ የሚል ውሳኔ ሲሰጣቸው ወደ ችሎት ተጠቅተው ባልፈጸም ነው ባላደረግ ነውና፣ ባልገደል ነው፣ በአንጻሩም እኛ ላይ ከፍተኛ የማሰቃየት ተግባር በተፈጸመብን ጉዳይ አንከላከልም ሲሉ ችሎቱ ወደ መረበሽ ተሻግሮ እንደነበርና በዚህ ምክንያት የመከላከያ ማስረጃቸውንና ምስክራቸውን የሚያመጡበት ቀነቀጠሮ እንዳልተሰጠ አቶ ወንድሙ ጨምረው ተናግረዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ዛሬ በአዶላ ከተማ በፖሊሶችና ለተቃውሞ ሰልፍ በወጡ ሰዎች መካከል ግጭት ተፈጥሮ እንደነበር ዘገባ ደርሶናል። መለስካቸው አመሀ ዝርዝሩን ይዟል። ዛሬ አዶላ ከተማ በፖሊስና ለተቃውሞ ሰልፍ በወጣ ሕዝብ መካከል በተፈጠረ ግጭት በተገደሉ ሰዎች ቁጥር ልዩነት ይኖር እንጂ የሰው ህይወት ማለፉን የአይን እማኞችም ሆኑ የመንግሥት አካላት አረጋግጠዋል። የከተማዋ ነዋሪ የሆኑት አቶ ደንበላ ኤዴማ የተባሉ ሰው ከመጀመሪያው አንስቶ ታዘብ ያለው ያሉትን ለቪኦኤ አስረድተዋል። እንደሳቸው ከሆነ የተቃውሞ ሰልፉ መነሻ ነው የሚሉትም በፖሊስ በጥይት የተመታ ወጣት ነው። ከዛ ልጆች ካሉበት ቦታ ለምን ሰው ይመታብናል ብሎ ሰላማዊ ሰርፍ ይወጣሉ። ከዚያ ጫፍ ደርሴ ወታች የምንመለስ የሆኑ አስራ ስምንት የሚሆኑ ልጆች ታስሮ ነበሩ። ዛሬ ነው የታሰሩ ልጆች? አዎ፣ ከትላንትና ጀምሮ ትላንትና ማስር አስገብተዋል። በቁጥር አሁን በቃ እንትን በቃ ረጋጋ ሁኔታ ውስጥ አይደለም ያለሁት፣ በትክክል አላየሁትም። ከሀያ የማያንሱ ልጆች ታስረዋል። እነዚያ ልጆች ይፈቱልኝ ብሎ በር ላይ ቆሞ እኛ እየከለከለ ናቸው የከተማ ፖሊስ እንትን ጽህፈት ቤት አለ እዛ ላይ ቆሞ እያሉ የእንትን የዞኑ አድማ በታኝ አለ። ሻለቃ ሜንቆ ጉሚ የሚባል አድማ በታኝ። አዎ እሺ። እሱ ሰው ከመጣ በኋላ ሌሎቹ ፖሊሶች ተረጋግቶ ነበረ። ቆሞ ሳይሆን የነበረ ከዛ ፊት የጭስ ቦምብ ረጩና እዛ ፊት ለፊት ሽንትን አለ የሆነ ውሃ የሞላበት የጎርፍ ቦ ያለ እዛ ውስጥ እዛ ውስጥ ገብቶ ያለቁትን እኔ በእጅ አንስቼ ከሌሎች ሰዎች ጋር ሬሳውን ወስደን አንድ ጠግ እናስዛለን ስንል በጉልበት መጥቶ ከእጃችን ቀምቶ እዛ ግቢ ውስጥ ነው ያለ። አሁንም በዚህ ሰዓት ፖሊስ ጣቢያ ውስጥ አዎ ሁለት ልጆች ሆስፒታል እናደርስ ብለን እኛን ሲከለክሉን ቀይ መስቀል አለ የዞኑ ከተማ ውስጥ የቀይ መስቀል ቡድን አራት ልጆች ሆነው ስትሬሸር ይዞ እኛ እነሱን አስከትለን ስንሄድ እነሱንም ከልክሏል። አቶ ደንበላ ሄዴ ጨምረው እንደገለጹት ፖሊስ በወጣቶቹ ላይ ጥይትና አስለቃሽ ጢስ ይተኩስ እንደነበረ ይናገራሉ። የዚህ ግጭት ዋናው መነሻ ግን በቅርቡ የለገደምቢ ወርቅ ማዕድን ስራ ለሚድሮክ ኩባንያ ኮንትራቱ መፈረሙ ነው ሲሉም ብዙዎቹ ያሉትን ያረጋግጣሉ። እስካሁን የተገደሉና የቆሰሉ ሰዎች ቁጥር ስንት እንደሆነ ጠይቄያቸው ነበረ አሁን በትክክል እኔ ከእጄ ነጥቋ የወሰዱት ሁለት ሰው አሁን የሞቱ ናቸው እነዚህ በጥይት የተገደሉ ናቸው ጥይት ይሁን እዛ ተረጋግጠው ይሁን ጭቃም በእንትን ፖሊስ ጣቢያ ፊት ለፊት አለ በሩ ላይ ጭቃ በጭቃ ይሆነዋል እኔ እንግዲህ አልመራመርኩትም ጥይት ይሁን እዛ ድሽፍ ገብቶ ተረጋግጠውን ቀጥታ ፖሊስ ፖሊስ ጣቢያ ፊት ለፊት በአስራ አምስት ሜትር ርቀት ላይ ነው የሞቱት ሁለቱ ልጆች። የቆሰሉ ሰዎች አሉ በጥይት የሚያውቋቸው አንድ ጠዋት የቆሰለ ሆስፒታል ገብተዋል። እሱ ሪፈር ተደርጓል ወደ ሀዋሳ። የአዶላ ከተማ ምክትል ከንቲባን አቶ ጫላዋሬን የዝግጭት መንስኤ ምን እንደሆነ እንዲያስረዱኝ ጠይቄያቸው ነበረ። ሼክ አላሙድን በተያዘው እዛ ማድን ማዲንንትን ለቀደምቢ በመታደሱ መታደስ የለበትም የሚለው የህዝብ የህዝብ ቅሬታ ነበር። የህዝብ ቅሬታ ያው በከተማ አካባቢ ያለው አካባቢ ላጋና የሚባሉ ይሄ ሱቆች መከፈት እንደሌለባቸው ተደርጎ ትናንትም ዛሬም ዝግ ሆኖ ዝግ ሆኖ ነው ያለው። ዛሬ ግን በተፈጥሮ እንትን ሰዎቹ ገፍቶ በመውጣታቸው ፖሊስ ጣቢያን ወሮ፣ ፖሊስ ጣቢያ በሚወሩበት ጊዜ አይሆንም ተመለሱ ብለን የሀገር ሽማግሌዎች ልጆችን እንትሉ በተፈጠረው እንትን በጥይት ሳይሆን በሰማው ኢንፎርሜሽን መሰረት እዚያ እዛ ከፖሊስ ጣቢያ ፊት ለፊት አካባቢ የሆነ የውሃ እንትኖች ነበሩ፣ ገብቶ አንድ ሰው ሕይወቱ እንዳለፈ ነው ያለኝ መረጃ። የውሃ ጉድጓድ ነው እንትን የአስፋልት አለ አስፋልት የሚያቋርጥ የውሃ እንትኖች ቱቦዎች አሉ። እዛ ቱቦ ውስጥ ገብቶ አንድ ሰው ህይወት እንዳለፈ እና ሁለት እንደተጎዶ ይሄ ነው ያለው መረጃ እንጂ ሁለት ሰው አይደለም የሞተው ነው የሚሉኝ። አንድ ሰው ነው ባለኝ አሁን አሁን በአሁኑ በዚህ ሰዓት ባለኝ መረጃ አንድ ሰው ነው የሞተ። ከዛ ቀደም ብሎ ግን ሁለት ልጆች ቆስሎ ሪፈር ወደ ሀዋሳ ተደርጓል። ይሄ ተኩስሮ የምሰማው አዎ በምን አሁን ተኩሶ ለምን ነው የሚተኩሰው? ልጆች በዛ በተፈጠረው እንትን ከፖሊሲዎች ጋር በተፈጠረው ግ በዛ ግጭት ነው የቆሰለ ሰው አለ። እሱ መጀመሪያ ላይ መንገድ ልጆች ዘጉ ነበር። በዛ ላይ በልጆቹ ጋር በተፈጠረው እንትን ሁለት ሰው ቆስሎ አንዱ ጭንቅላቱ ላይ ቆስሏል፣ አንዱ እግሩ ላይ ቆስሏል። እነዛ ሰዎች ወደ በሪፌር ወደ ላይ ሄዷል። ወደ የት ሄዱ? ወደ አዋሳ የተቆሰሉት ግን በጥይት መሆኑ ማረጋገጫ የለኝም እኔ። አንዱ ግን በጥይት መሆኑን ሆስፒታል እንትን ብለዋል። አንደኛው በዚህ ጭንቅላቱ ላይ የተመታ ሰው ነው። ይህ ነው ያለው ነገር። በሌላ በኩል ደግሞ በሻኪሶ ከተማ ተጀምሮ የነበረው የስራ ማቆም አድማ ዛሬም ቀጥሎ መዋሉን አንድ ስማቸው እንዲጠቀስ የማይፈልጉ ምንጫችን ተናግረዋል። በከተማው ያለው ሁኔታ ግን ሰላማዊ የሚባል እንደሆነ ይናገራሉ። የከተማዋ ከንቲባ አቶ አሬሪ ዋሬ ይህንን አረጋግጠዋል። ይህን ዘገባ እያጠናቀርን እንዳለን በአዶላ ከተማ በፖሊስ ጥይት የቆሰሉ ሰዎች ቁጥር ወደ ሰባት ማሻቀቡን አንዳንድ ምንጮች ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያ መንግስት የሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው እቅድና ትግበራ በርካታ እክሎች ገጥመውታል። በጋምቤላና ቤንሻንጉል ክልሎች በርካታ ሰዎችን ከቀያቸው ያፈናቀሉ ሰፋፊ እርሻ ልማቶች ስኬት እንደተጠበቀው ሳይሆን፣ አንዳንዶቹ ስራቸውን ሲያቆሙ፣ ሌሎቹም ስራቸው ሲስተጓጎልና ጥቂቶች ብቻ በስራቸው ሲቆዩ ታይቷል። ሰሞኑን ደግሞ በኦሮሚያ ና ደቡብ ክልል በሚገኙ ሰፋፊ እርሻዎችና የአካባቢው ተማሪዎች መካከል የተጠቃሚነትና የቀን ስራ ክፍያዎች ግጭቶችን ፈጥረዋል። የኢትዮጵያ የመንግስት የሰፋፊ እርሻዎች ልማት እቅድ የተጋረጡበት ፈተናዎች ምንድን ናቸው? በአጠቃላይ የግብርና ምርቶችን ለማሻሻል የሚያስችሉ ዘለቄታ ያለው አሳታፊ ልማት የሚያመጡ ስራዎች ምንድን ናቸው? ሄኖክሰን ማስጌር በተከታይ ዘገባው ይዳስሰዋል። ባሳለፍነው ሳምንት አጋማሽ ቦንጋ ከተማ አቅራቢያ በጎጀብ ቀበሌ የሚገኝ 350 ሄክታር የግል እርሻ በአካባቢው ነዋሪዎች ጥቃት ደረሰበት። በመሬታችን ላይ ጭሰኞች ሆንን ሲሉ ለተቃውሞ የወጡ ሰዎች በቆሎ ሙዝና አናናስ በሚመረትበት ባለቤትነቱ ሆራይዘን ፕላንቴሽን በመባል የሚታወቅ በሼክ መሐመድ አላሙዲ ባለቤትነት የሚንቀሳቀስ እርሻን አቃጠሉ። ምርታ ወደሙ። ትራክተሮች ኮምባይነሮችና ብስክሌቶችን አጋዩ። ለህዝቡ የህዝቡን ቁጣ ምን አስነሳው? በአካባቢው የሚኖሩና ለደህንነታቸው በመስጋት ስማቸውን ያልጠቀሱ ነዋሪ ያብራራሉ። ማክሰኞ ዕለት ነው ሁሉም እንቅስቃሴ የተጀመረው። እንግዲህ ጥያቄው ያው እነሳ መጀመሪያ ደሞዝ ጥያቄ ነው። ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል ይሰጠን ነው። መሬት በሊዝ ነው የሚሰጥባል። ተወልደን ያደግንበትን መሬት ተቀምጠናል። እንደገና በሊዝ ለመግዛት አቅማችን አይፈቅድም። አሰሪ ድርጅታችንን የምንጠይቀን አሰሪ ድርጅታችን የቱ እንደሆነ አልታወቀም። የሚከፈለን በራሳችን መሬት ሲሰኛ ነው፣ የሚከፈለን ስድስት መቶ ብር ነው። ስድስት መቶ ብር መሬት እንዴት አድርገን በሊዝ መግዛት እንችላለን? የሚል ጥያቄ አነሱና ጥያቄው ወደ ወረዳው ዞን አስተዳዳሪ ደርሶ ዞን አስተዳደር ደርሶ ከዛ የሚመለከታቸው አካላት ሊያናገሩ ከመጡ በኋላ እርሻ ልማቱ አዳራሽ ውስጥ ተሰብስቦ መልስ ማግኘት አልቻሉም። ጥያቄው ይሄ ከሆነ አንቀበልም ሲሉ ይህንን ጥያቄ የማትመልስልን ከሆነ እኛም አናውቃችሁም አሉ። በዚህ ተለያዩና መልስ ባለማግኘታቸው ነው። መሬቱ ከቀድሞ የደርግ አስተዳደር አንስቶ በመንግስት እርሻ ልማት የነበረና አሁን ለግል የእርሻ ልማት የተላለፈ መሆኑን ከኗሪዎችና ከሌሎች ምንጭ ለመረዳት ተችለናል። አደም ሲል መንግስት እርሻ ኤፒ የመንግስት እርሻ ቡናና ሻይ ልማት ስር ነበር የነበረው። በኋላ ግን ኢህአዴግ ተገባ። በኋላም እንደዚያ ሲሰራ ቆይቶ በኋላ ሼህ አላሙዲን ሸንኮራ ለመትከል ገዙ ተብሎ ተወራ። ከዛ በኋላ አላሙዲንም ቦታው ላይ አልታዩም። እኔንም ተወካይ አለም ሰው የለም። ቀደም በነበሩ ሰዎች ነው ስራው ሲካሄድ የነበረው እና ጥያቄው ይኸው ነው። በዚህ የእርሻ ልማት ሁለት መቶ አምስት ቋሚ ሰራተኞች ሲኖሩ ከአምስት መቶ እስከ ስድስት መቶ የሚጠጉ ጊዜያዊ ሰራተኞች እንዳሉ የስራ እድሉም ለወጣቶች መፈጠሩን አንድ ስማቸው እንዳይጠቀስ የገለጹ ምንጭ ከሚድሮክ ኩባንያ ተናግረዋል። የደረሰው ውድመትም ወደ ሀያ ሚሊዮን ብር እንደሚጠጋ አስረድተዋል። በእርሻው ላይ ጉዳት መድረሱን ያረጋገጡልን የአካባቢው ፖሊስ ኃላፊ ሲሆኑ ዝርዝር መረጃ ይዘው መግለጫ እንደሚሰጡን ቃል ገብተው ደጋግመን ብንደውል መረጃ ለማግኘት አልቻልንም። በኦሮሚያ ክልል መሰረቱን አድርጎ የሚንቀሳቀሰው የሆራይዘን ፕላንቴሽን በሳውዲ ስታርን ጨምሮ በስሩ በርካታ የግብርና ልማት ድርጅቶች ያካተተ ነው። በተለይ በዚህ አካባቢ ያለው በሊሙ አካባቢም ወደ 12000 ሄክታር መሬት ተከራይቶ የቡና ልማት ስራ በማካሄድ ላይ እንደሚገኝ በዘገባችን ተረድተናል። ይህ የቡና ልማት በለቀማ ወቅት እስከ 20 ሺህ በአማካይ ደግሞ በዓመቱ ውስጥ ከሰባት እስከ 9 ሺህ ሠራተኞችን በስራ የሚያሰማራ ሲሆን 3200 ቋሚ ሠራተኞች አሉት። በዚህ አካባቢም የማኅበረሰብ ተጠያቂነት ጥያቄዎች ከጊዜ ወደ ጊዜ እንደሚነሱ፣ ሆኖም ድርጅቱ በአካባቢው የመሰናዶ ትምህርት ቤት አሰርቶ ማስረከቡንና የአካባቢውን የስፖርት ድርጅቶች በማገዝ ስራ መስራቱን የሚድሮ ኩባንያ ያስረዳል። ከ30 ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ የመሬት ይዞታን በተመለከተ መጽሐፍ አሳትመዋል። በድርጅቶችና በማህበረሰቦች መካከል ግጭት ለምን ይፈጠራል ብዬ ጠይቄያቸው ነበር። ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው? የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤትነት ይሰማዋል፣ የራሴ ነው ብሎ ያየዋል፣ ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። አሁን ተሻሽሎ እንደው አላውቅም፣ ግን ጥናቱን ባደረግኩበት ጊዜ በተከታታይ ደግሞ ለማሻሸል ሞክሬያለሁ። ግን ያለው የቀን ሰራተኛ ገቢ ከኑሮ ፍላጎቱ ጋር ሊጣጣም አይችልም፣ አልቻለም። ስለዚህ በዚያ አካባቢ ያለው ነዋሪ ተጠቃሚነቱንን አያየውም። ከመሬት መሬቴ ተነጥቋል ይልና አይ የቀን ሰራተኛ ሆኛለሁ። ነገር ግን የቀን ሰራተኛ አበሌ ወይም ደሞዜ ከኑሮ ሁኔታው ጋር፣ ቤተሰብን ከመደገፍ ጋር፣ ራሴን ከማሻሻል ጋር ምንም ሊጣጣሙ አይችልም የሚል ጋርዲያን ያካሄዳቸውን እንትኖች አሉ፣ ቃለ መጠይቆች አሉ። እናንተ ያካሄዳቸው አሉ፣ ሌሎችም ያካሄዳቸው አሉ። እኔ በአካል ሂጄ አላየሁትም። ነገር ግን ከዚህ ጋር በተያያዘ በኢትዮጵያ የግብርና ልማት ፖሊሲና እቅድ ዙሪያ መጽሐፍ ያሳተሙት ሌላው የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው በገጠር ልማት በተለይ የአርብቶ አደር ማህበረሰቦች ዘለቄታ ያለው ኑሮ መሻሻል ፖሊሲዎችና አፈጻጸም ላይ ያተኮረ መጽሐፍን ለንባብ አቅርበዋል። በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። አትኩሮቱ አነስተኛ ይዞታ ባላቸው ገበሬዎች መሆን አለበት። አሁን ካለው ሁኔታ አንጻር መሰረታዊና ዘላቂ የሆነ ነገር

በዚህ ውይይት ላይ የሆራይዘንና የሚድሮክን ከፍተኛ አመራር አባላት አስተያየቶች ለማካተት ጥረን አልተሳካም። በተከታይ ዘገባችን ከተገኙ ወደ እናንተ ዜናው እናደርሳለን። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳቸው ያመሸሁት መስተዋት አራጋው፣ በቴክኒክ መቅቢሊያ በሮ፣ የስርጭት መሀንዲስ ሱሌማን ሙዚቃ፣ ዲጄ ፋትሶ። መልካም ምሽት።